ሀገርኛ ሪፖርት አዲስ አበባ እንጦጦ ላይ የሚገኘውን የዛፍ ክምችት ወደ ሀገር በቀል ዛፍ ልትቀይር ነው ተባለ። በአዲስ አበባ ተራራማ ቦታ በእንጦጦ ላይ የሚገኙ ባህር ዛፎች በቀጣይ ሶስት ዓመታት ውስጥ ሙሉ በሙሉ እንደሚነሱና በሀገር በቀል ዛፎች እንደሚተኩ የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ አስታውቋል። የቢሮ ኃላፊው አቶ ግርማ ሰይፉ እንደገለጹት ባህር ዛፍ ውሃ የመምጠጥ አቅሙ ከፍተኛ ስለሆነ እና መዲናዋ የከርሰ ምድር ውሃን በአግባቡ ለመጠቀም እየሰራች በመሆኑ ባህር ዛፎቹን መተካት አንዱ መፍትሄ በመሆኑ እንደሚተገበር ተናግረዋል። ተከስተዋል ባህር ዛፎቹ ሲነሱ ግን በእጥፍ በሀገር በቀል ዛፎችና ስነ ምህዳሩን ለማስተካከል በሚችሉ ሌሎች ዛፎች እየተተኩ መሆኑንም ለአዲስ ሚዲያ ኔትወርክ ተናግረዋል። የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ ከእንጦጦ ተነስተው ወደ መሃል ከተማ የሚፈሱ ወንዞች የውሃ መጠን መጨመሩንም አቶ ግርማ ሰይፉ አክለው መናገራቸውን አዲስ ሚዲያ ኔትወርክ ዘግቧል። በእንጦጦ ፓርክ ከሚገኙ የዛፍ አይነቶች መካከል ባህር ዛፍ አብዛኛውን ቦታ እንደሚሸፍ እንደሚያደርገን ይታወቃል። የፖለቲካ ፓርቲዎች የሚሰረዙባቸውን ተጨማሪ ምክንያቶችን የያዘ አዲስ አዋጅ ማሻሻያ ለፓርላማ ቀረበም። በግለሰቦች በብሔር ብሔረሰቦችና ሕዝቦች መካከል ስጋትን፣ ግጭትን፣ ጥርጣሬን እና አለመተማመንን የሚፈጥር ድርጊት ፈጽሟል ያለውን የፖለቲካ ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ከምዝገባ እንዲሰርዝ ስልጣን የሚሰጥ አዲስ የአዋጅ ማሻሻያ ረቂቅ ለፓርላማ ቀርቧል። ቦርዱ የሌላ ፖለቲካ ፓርቲን ህጋዊና ሰላማዊ የፖለቲካ እንቅስቃሴ ያደናቀፈ የፖለቲካ ፓርቲ ላይ ተመሳሳይ እርምጃ የመውሰድ ስልጣንም በአዋጅ ማሻሻያው ተሰጥቶታል ተብሏል። ላለፉት አምስት ዓመታት በስራ ላይ የቆየውን የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ያሻሻለው የህግ ረቂቅ ለፓርላማ የቀረበውም ሰኔ 27 ቀን 2017 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው ልዩ ስብሰባ ወቅት ነው። ያለምንም ተቃውሞና ድምፀ ተአቅቦ ለቋሚ ኮሚቴው የተመራው ይህ የአዋጅ ማሻሻያ ከተዘጋጀባቸው ምክንያቶች አንዱ ብሔራዊ ምርጫ ቦርድ ባስፈጸመው ጠቅላላ ምርጫ ወቅት የተስተዋሉ የህግ ክፍተቶች እንደሆነ የህግ ረቂቁ ለማብራራት በቀረበ ሰነድ ላይ መጠቀሱን ኢትዮጵያ ኢንሳይደር ዘግቧል። በተመሳሳይ መልኩ የህግ ክፍተቶች በፖለቲካ አስተዳደር ስራዎች ላይ እንዳሉ ያመለከተው ሰነዱ፣ ይህንን ለመቅረፍ የአዋጅ ማሻሻያው መዘጋጀቱንም ይገልጻል ተብሏል። ለፓርላማ የቀረበው ይህ የህግ ረቂቅ ካካተታቸው ማሻሻያዎች መካከል የፖለቲካ ፓርቲዎችን መታገድ፣ መሰረዝና መፍረስ የሚመለከተው ክፍል እንደሚገኝበት ኢትዮጵያ ኢንሳይደር አክሎ ዘግቧል። ኢትዮጵያ ያለ ባህር በር ሀገር መሆን አትችልም አሉ። ጠቅላይ ሚኒስትሩም ኢትዮጵያ ሉዓላዊ ሀገር ናት፣ የባህር በር ተጠቃሚ ካልሆነች ግን ሀገር መሆን አትችልም ብለዋል። ሰሞኑን ጠቅላይ ሚኒስትሩም ይህንን ያሉት ሰሞኑን በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ተገኝተውም ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ወቅት ነው። በማብራሪያቸው የቀይ ባህር ጉዳይ ለሁሉም ጥቅም ሲባል በሰላማዊ መንገድና በንግግር ይሆናል። ኢትዮጵያ ሰላም ካጣችና ከተጎዳች ከኢትዮጵያ ያላነሰ ጎረቤት ሀገራት ይጎዳሉ ሲሉም አብራርተዋል። ኢትዮጵያ ሉዓላዊ ሀገር ናት። የባህር በር ተጠቃሚ ካልሆነች ግን ሀገር መሆን አችልም ያሉት ጠቅላይ ሚኒስትር አብይ ይህም በእነሱ ወገን መከበር አለበት ብለዋል። እኛም እንዳንጎዳ፣ እነሱም ሉዓላዊነታቸውን እናከብራለን በማለት ኤርትራ ሉዓላዊ ሀገር እንደሆነችና እኛም በግድ የኢትዮጵያ አካል እንድትሆን አንፈልግም ሲሉም አብራርተዋል። አብረው ለመኖር ያለው ነገር ሰጥቶ መቀበል ነው ያሉት ጠቅላይ ሚኒስትሩ በሰጥቶ መቀበል መርህ ንግግር እንደሚያስፈልግም አስረድተዋል። ኢትዮጵያ በትናንሽ ጠጠር አትበተንም ትልቅ ባህርናት ያሉት ጠቅላይ ሚኒስትሩ የሚያውኳትን ተከላከላ መልማት የምትችል ትልቅ ሀገር ናት ሲሉም አጽንዖት ሰጥተዋል። ኢትዮጵያ ከፍተኛ ኢኮኖሚ፣ የህዝብ ቁጥር፣ የዘመነ ሰራዊት ያላት ሀገር ናት ያሉት ጠቅላይ ሚኒስትር አብይ ከኢትዮጵያ ጋር የጦርነት ስጋት ለሚያነሱ አካላት በእኛ በኩል ምንም አይነት ውጊያ እንደማንፈልግ ማወቅ ይገባል። ይህንንም በእነሱ በኩል ማድረግ አለባቸው ሲሉም ለህዝብ ተወካዮች ምክር ቤት አብራርተዋል። በተያያዘ ዜና የህዝብ ተወካዮች ምክር ቤት በስብሰባው የ2018 በጀት ዓመት ረቂቅ በጀት ላይ ተወያይቶ በሙሉ ድምፅ አጽድቋል። በዚህም የፌዴራል መንግስቱ የ2018 በጀት ዓመት አጠቃላይ በጀት 1.93 ትሪሊየን ብር ሆኖ ጸድቋል። የ2018 በጀት ዓመት ከፌዴራል መንግስት ረቂቅ በጀት ተግባራዊ እየተደረገ ያለውን የማክሮ ኢኮኖሚ ፖሊሲ ማሻሻያና የፊስካል ፖሊሲን ታሳቢ በማድረግ መዘጋጀቱ ተገልጿል። የተጀመሩ የልማት ስራዎችን ማስቀጠል የመንግስት ብድር ጤናማ እንዲሆን ከአበዳሪዎች ጋር የዳሽግሽግ ድርድር ማድረግ፣ የማክሮ ኢኮኖሚ ማሻሻያ የሚያስከትለውን ጫና ለመቀነስ የማህበራዊ ወጪ ድጎማን ማስቀጠል በትኩረት የሚሰሩ ስራዎች ናቸው ተብሏል። በህዝብ ተወካዮች ምክር ቤት በነበረ የጠቅላይ ሚኒስትሩ ማብራሪያም በጀቱ ከ2017 በጀት አንጻር የ34.4 በመቶ እድገት ያለው ሲሆን ወጪው የሚሸፈነው ከ80 በመቶ በላይ ከሀገር ውስጥ ገቢ ሲሆን አዳዲስ የታክስ ምንጮችን ወደ ገቢ ስርዓቱ በማስገባት የነበሩትን በማጣ ለማጠናከር ገቢን ለመጨመር እንደሚሰራም ማብራሪያ ተሰጥቶበታል። ኢትዮጵያ ከዓለም ባንክ ጋር የአንድ ቢሊዮን ዶላር ስምምነት ተፈራረመች። የዓለም ባንክ የኢትዮጵያን የማክሮ ኢኮኖሚ ማሻሻያ የሚያግዝ አንድ ቢሊዮን ዶላር የፋይናንስ ስምምነት ከገንዘብ ሚኒስቴር ጋር ሰመኑን ተፈራርሟል። ስምምነቱን የተፈራረሙት የገንዘብ ሚኒስትሩ አህመድ ሺዴ እና የዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሊም ናቸው። ይህ ስምምነት ባለፈው ዓመት የተተገበረውን የማክሮ ኢኮኖሚ ማሻሻያን ተከትሎ የፋይናንስ ስርዓቱን ለማረጋጋት፣ የንግድ አውዱን በይበልጥ ለማሳደግ ዘላቂ ማህበራዊ አገልግሎትን ለማረጋገጥና ለመደገፍ ይውላል ነው የተባለው። በስምምነት ወቅት የኢትዮጵያ መንግስትም የዓለም ባንክ የሀገር በቀል የማክሮ ኢኮኖሚ ማሻሻያ ሪፎርሙን ለመደገፍና ለማገዝ እያደረገ ያለውን እንቅስቃሴ ያደንቃል ማለቱን የገንዘብ ሚኒስቴር በአሰራጨው መረጃ አመልክቷል። የኢትዮጵያ የምግብና መድኃኒት ባለስልጣን የአገልግሎትና የምርት ጥራትን ከምፈትሽባቸው መለኪያዎች መካከል ዓለም አቀፍና ሀገር አቀፍ እውቅና ያገኙት አርባ ስምንት ደርሰውልኛል አለም ባለሥልጣን። መስሪያ ቤቱ እውቅናዎቹን አግኝቻለሁ ያለው በምግብ አምራቾችና በድኅረ ገበያ ቅኝት፣ በመድኃኒትና የሕክምና መሣሪያዎች ላብራቶሪና መሰል መለኪያዎች ነው። ዓለም አቀፉ የጥራት አረጋጋጭ ተቋም አይኤስኦ የሚያስቀምጣቸውን መስፈርቶች በማሟላት ከአሜሪካው አንሲ ናሽናል አክሬዲቴሽን ቦርድ ጨምሮ ከኢትዮጵያ አክሬዲቴሽን አገልግሎት በተለያዩ መለኪያዎች መስሪያ ቤቱ እውቅና ማግኘቱ ተገልጿል። ሸገር እንደዘገበው የኢትዮጵያ ምግብና መድኃኒት ባለስልጣኑ ዋና ዲሬክተር ሄራን ገርባ ባለስልጣኑ እነዚህን ዓለም አቀፍና ሀገር አቀፍ እውቅና ማግኘቱ በአፍሪካ በዘርፉ ተጠቃሽ ተቋም ለመሆን ያስቀመጠውን አላማ ዓላማ ለማሳካት ይረዳል ብለዋል። ዘገባው እንዳመለከተም የኢትዮጵያ አክሬዲቴሽን አገልግሎት ለተለያዩ ተቋማት የጥራት እውቅና ለመስጠት በቅድሚያ እሱም ከዓለም አቀፍ የጥራት መለኪያ ማረጋገጫ ተቋም እውቅና ማግኘት እንዳለበት የተገለጸ ሲሆን በአሁኑ ወቅት ለኢትዮጵያ ምግብና መድኃኒት ባለስልጣን እውቅና የሰጠባቸው ዘርፎችም በዚሁ በዓለም አቀፍ መስፈሪያዎች ያለፍኩባቸው ናቸው ብሏል። በዚህም መሰረት አርባ ስምንት ያህል መለኪያዎችን አልፏል። ኢትዮጵያ በአንድ ወር ማለትም በግንቦት ብቻ ከግማሽ ሚሊዮን በላይ የወባ ጉዳዮችን ሪፖርት አደረገች። በአንድ ዓመት ውስጥ የተመዘገበው ከፍተኛው ቁጥርም 8.4 ሚሊዮን ደርሷል ተብሏል። የዓለም ጤና ድርጅት ባወጣው ሪፖርት መሰረት ኢትዮጵያ በግንቦት ወር ብቻ 520782 የወባ በሽታ ጉዳዮችን ወይም ኬዞችን ሪፖርት አድርጋልኛለች ብሏል። ይህ ቁጥር አሳሳቢ ሲሆን በ2024 በአንድ ዓመት ውስጥ የተመዘገበው የወባ በሽታ ጉዳይ ደግሞ ከ 8 ነጥብ 4 ሚሊዮን በላይ መድረሱ ተገልጿል። ይህም እስካሁን ከተመዘገበው ሁሉ ከፍተኛው ነው ተብሏል። የዓለም ጤና ድርጅት በኢትዮጵያ የጤና ክላስተር ቡሌቲን ሪፖርቱ ላይ እንዳብራራው ኢትዮጵያ በአሁኑ ወቅት ከወባ በተጨማሪ እንደ ኮሌራ፣ ኩፍኝና ኤምፖክስ ወይም የዝንጀሮ ፈንጣጣ የመሳሰሉ በሽታዎችን እየተቋቋመች ትገኛለች ብሏል። የታላቁ ህዳሴ ግድብ ፕሮጀክት አፈጻጸም ከ98 ነጥብ 9 በመቶ በላይ ደረሰ ተባለም። ፕሮጀክቱ ከ98 ነጥብ 9 በመቶ በላይ መድረሱን የህዳሴ ግድብ ፕሮጀክት ማስተባበሪያ ጽፈት ቤት ነው ያስታወቅም። የጽፈት ቤቱ ዋና ዲሬክተር ዶክተር አረጋዊ በርሄ እንደገለጹት የኢትዮጵያ የዘመናት ቁጭት የነበረውን የአባይ ወንዝ ገድባ ከድህነት ለመውጣት የጀመረችው ጉዞ እነሆ ላለፉት 14 ዓመታት ያለምንም የውጭ እርዳታ እና ብድር በራስ አቅም እየተሰራ ይገኛል። ብለዋል። በዚህም መሰረት በአሁኑ ወቅት 98.9 በመቶ ፕሮጀክቱ ደርሷል። ብለዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በመስከረም ወር የህዳሴው ግድብ እንደሚመረቅ መግለጻቸው ይታወሳል። በኢትዮጵያ በአመት በአማካይ 520 ሺህ ሴቶች ደህንነቱ ባልተጠበቀ መልኩ ፅንስ ያቋርጣሉ አለ ፕላን ኢንተርናሽናል በኢትዮጵያ ከዚህ ቀደም ለእናቶች ሞት ምክንያት የሆነውን የፅንስ ማቋረጥ በአሁኑ ወቅት መቀነስ ተችሏል ቢባልም ችግሩ ሙሉ ለሙሉ መቅረፍ ግን አልተቻለም ብሏል በፕላን ኢንተርናሽናል ኢትዮጵያ የኮሚኒኬሽን ኃላፊ ዶክተር ምስክር ገበየው ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ለእናቶች ሞት 35 በመቶ ድርሻ የነበረውን ፅንስ ማቋረጥ በአሁኑ ወቅት ወደ አምስት በመቶ መቀነስ ተችሏል ብለዋል። በዚህም በሰባት እጥፍ ቀድሞ ከነበረበት ዝቅ ማድረግ እንደተቻለ የገለጹት ኃላፊው ይህ ትልቅ ስኬት ነው ብለዋል። ይሁን እንጂ ችግሩን ሙሉ ለሙሉ መቅረፍ ባለመቻሉ ጉዳዩ ትኩረት ሰጥቶ መስራት ይገባልም ብለዋል። በኢትዮጵያ በአሁኑ ወቅት በየዓመቱ በአማካይ 520 ሺህ ሴቶች ደህንነቱ ባልተጠበቀ መልኩ ፅንስ እንደሚያቋርጡ የተናገሩት ዶክተር ምስክር በዚህ የተነሳ ለህልፈት የሚዳረጉ መኖራቸውንም ተናግረዋል። ንጽህናው ባልተጠበቀ መልኩ ጽንስ ማቋረጥ ምክንያት ሴቶች ለኢንፌክሽንና ለተለያዩ ችግሮች ስለሚጋለጡ ሕይወታቸውን ሊያጡ እንደሚችሉም ተናግረዋል። በመሆኑም በዚህ ሁኔታ ለሕልፈት የሚዳረጉ ሴቶችን መታደግና ደህንነታቸውን መጠበቅ አስፈላጊ ነው ብለዋል። ኢትዮጵያ በፈረንጆቹ 2024 በሳይበር ጥቃት ኢላማነት ካለም የመጀመሪያዋ ነበረች አለ ኢንተርፖል። ባለፈው የአውሮፓውያኑ ዘመን አቆጣጠር ከፍተኛ ቁጥር ያላቸው የሳይበር ጥቃቶች በማስተናገድ ኢትዮጵያ ካለም ቀዳሚዋ እንደነበረች ኢንተርፖል ከአፍሪፖል ጋር በጋራ ባወጣው ሪፖርት ገልጿል። በእነዚህም ጥቃቶች የህዝብ መሰረተ ልማቶች፣ የመንግስት ተቋማት፣ የገንዘብ ተቋማትና የልማት ፕሮጀክቶች ዋነኛዎቹ ኢላማዎቹ ነበር ብሏል ኢንተርፖል። በሪፖርቱም ኢንተርፖል አፍሪካ የሳይበር ጥቃት አደጋ ግምገማ የሚል ርዕስ ያለው ይህ ሪፖርት በአፍሪካ የሳይበር ጥቃት በከፍተኛ ፍጥነት እየተስፋፋ እንደሆነ ገልጾ በህዝብ ደህንነት፣ የገንዘብ ስርዓቶች፣ እንደዚሁም በዲጂታል ቴክኖሎጂ ላይ ያለ የህዝብ አመኔታ አደጋ ውስጥ እንዲገቡ እያደረገ ነው ብሏል። ምንም እንኳን ሀገራቱ ለእነዚህ ጥቃቶች ምላሽ እየሰጡ ቢሆንም አሁኑም ብዙዎቹ የሳይበር ጥቃትን መመከት የሚያስችል መዋቅራዊ አቅማቸው የተገደበ ነው ብሏል ኢትዮጵያን ጨምሮ እንደ ኬንያ፣ ኡጋንዳ፣ ታንዛኒያ እና ሩዋንዳ ያሉ የምስራቅ አፍሪካ ሀገራት በፍጥነት በማደግ ላይ ያሉ የቴክኖሎጂና የገንዘብ ማዕከላት ሲሆኑ ይህ እድገታቸው ግን ለሳይበር ጥቃት አደጋዎች እንዲጋለጡ አድርጓቸዋል ብሏል። ሪፖርቱም በኢንተርኔት ሰዎችን በማታለል ገንዘብ ማግኘት ወይም ኦንላይን ስካም፣ ኮምፒውተሮችን በሶፍትዌር በመቆለፍ ሰዎችን ለማስከፈት ከፍተኛ ገንዘብ እንዲከፍሉ ማድረግ ራንሰምዌር፣ የድርጅቶችን የኢሜይል አድራሻ መጥለፍ ቢዝነስ ኢሜይል ኮምፕሮማይዝ እና ሀፍረተ ስጋን ምስሎችን እለቃለሁ ብሎ በማስፈራራት ገንዘብ መሰብሰብ ወይም ዲጂታል ሴክስቶርሽን በአፍሪካ በጣም አሳሳቢ የሆኑ የመጡ የሳይበር ጥቃት አይነቶች እንደሆኑ ኢንተርፖል አሳውቋል። ይህ ግን ከሀገር ሀገር፣ ከቀጠና ቀጠና እንደሚለያይም ሪፖርቱ አክሎ አሳውቋል። ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ መነሳቱን ተከትሎ ሰራዊቷን መልሳ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገች ነው ሲል የአሜሪካ መንግስታዊ ያልሆነ ድርጅት ሪፖርት አመለከተ። ቢቢሲ እንደዘገበው ኤርትራ የቀረበባት ክስ የፈጠራና ማሳበቢያ ነው በማለት በአካባቢው ለተፈጠረው ውጥረት ተጠያቂዋ ኢትዮጵያ ናት ስትል መክሰሷን ዘግቧል። የቢቢሲ ዘገባ እንደሚያመለክተው የተባለው የአሜሪካ የመብቶች ተከታታይ መንግስታዊ ያልሆነው ድርጅት ሰሞኑን በወጣው ሪፖርት ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ ከሰባት ዓመት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠናከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ብሏል። ከደም አፋሳሽ የድንበር ጦርነት በኋላ ከሁለት አስርት ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ በ2010 ዓ ም የሰላም ስምምነት መፈራረማቸውን ተከትሎ በተባበሩት መንግስታት ተጥሎባት የነበረው የጦር መሳሪያ ማዕቀብ እንደተነሳላት ይታወሳል። በመጨረሻም የሃጫሉ ሁንዴሳ ፋውንዴሽን ለድምፃዊ አንዷለም ጎሳ የሰጠውን ሽልማት ነጠቀም። የሃጫሉ ሁንዴሳ ፋውንዴሽን ይቅርታ በመጠየቅ ለድምፃዊ አንዷለም ጎሳ የሰጠውን ሽልማት ማንሳቱን አስታውቋል። ፋውንዴሽኑ ባለፈው ሳምንት ባዘጋጀው የሽልማት መርሃ ግብር ላይ ከሸለማቸው የኪነ ጥበብ ሰዎች ውስጥ ድምፃዊ አንዱ አለም ጎሳ አንዱ ነበር። ድምፃዊው ከአራት ወራት በፊት ሕይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ግድያ ወንጀል ተጠርጥሮ ከሁለት ወራት እስር በኋላ በዋስ መለቀቁ ይታወሳል። ድምፃዊው በተጠረጠረበት የእጮኛው ግድያ ወንጀል ነፃ መሆኑ ባልተረጋገጠበት ሁኔታ ሽልማት መሰጠቱ ትክክል እንዳልሆነ እንደሆነ በማህበራዊ ሚዲያ ዘመቻ ሲካሄድ ቆይቷል። ይህንን ተከትሎም የሃጫሉ ሁንዴሳ ፋውንዴሽን ይቅርታ በመጠየቅ ለድምፃዊው የሰጠውን ሽልማት እንደነጠቀው ባወጣው መግለጫ አስታውቋል። ሀገርኛ ሪፖርት።